ኤርትራዊው የብስክሌት ግልቢያ ስፖርት ተወዳዳሪ ቢንያም ግርማይ በዘርፉ ትልቅ ስም የሚሰጠው ቱር ዲ ፍራንስ ሶስት ምዕራፎችን በማሸነፍ የአፍሪካ የስፖርት ታሪክ ቀዳሚ ሰው ሆኗል። የዘርፉ ልዩ ሽልማት መጠሪያ የሆነውን አረንጓዴ መለዮ ክብርም ተገናጽፏል። ዛሬ በስፖርት መሰናዷችን ቢንያም ተወልዶ ወዳደገባት ኤርትራ እናቀናለን። የቀድሞ አሰልጣኙን አግኝተናቸው ጥቂት ተጫውተናል። ብርሃነ በረኸ ዘገባውን ያሰማናል። ለመቶ አስራ አንደኛ ጊዜ በፈረንሳይ በተካሄደው ቱር ደ ፍራንስ ላይ የተሳተፈው ኤርትራዊ ቢንያም ግርማይ ዓለም አቀፉን የብስክሌት ውድድር በማሸነፍ የመጀመሪያው ጥቁር አፍሪቃዊ ሆነዋል። ቢንያም በሦስተኛው በስምንተኛውና በአስራ ሁለተኛው መድረኮች አሸናፊ በመሆን ለዚህ ድል የበቃ የመጀመሪያ አፍሪቃዊ የሚል አዲስ ክብረ ወሰን አስመዝግበዋል። ከአምስተኛው የውድድር ቀን መድረክ ጀምሮ ባገኘው ከፍተኛ ነጥብ አረንጓዴ ማሊያ ተሸላሚ ሆነዋል። ይህን መለያ ለማግኘት የበቃው 387 ነጥብ በማስመዝገብ ሁለተኛ ደረጃ ይዞ ውድድሩን ያጠናቀቀውን ቤልጂማዊ ያስፔር ፊሊፕሰንን በ33 ነጥብ በመቅደም ነው። በአሁኑ ወቅት የቤልጅየሙ ኢንተርማርች ዋንቲ ክለብ ፕሮፌሽናል ብስክሌተኛ የሆነው ቢንያም ግርማይ ብስክሌት መወዳደር የጀመረው ገና በልጅነቱ እንደነበር አስመራ የሚገኘው የቀድሞ አሰልጣኙ ሳምሶን ሰለሞን ያስታውሳል። ቢንያም ገና የአስራ ስድስት ዓመት አዳጊ ሳለ ጎዳይፍ በተባለ ክለብ ውስጥ ውድድር ያደርግ እንደነበረ የጠቀሰው ሳምሶም በኋላም በጥረቱ ወደ ከፍተኛ ደረጃ ማደጉን ይናገራል። ለዚህ ደግሞ ወላጅ አባቱ ሁለት መቶ ሀምሳ ሺህ ናቅፋ ወይም ዘጠኝ መቶ ስልሳ ሺህ ብር ገደማ ወጪ አድርገው የገዙለት ብስክሌት ከፍ ባሉ ውድድሮች ለመሳተፍ እንዳስቻለው ይመሰክራል። ያላቸውን አሟጣው ነበር ብስክሌቱን የገዙለት ይላል የቀድሞ አሰልጣኙ። ቢንያም እና የቀድሞ አሰልጣኝ የተገናኙት አስቤኮ በተባለ ክለብ ውስጥ ነበር። ቢንያም ብዙም ሳይቆይ የኤርትራን ብሔራዊ ቡድን በመቀላቀሉ የሰልጣኝ አሰልጣኝ ግንኙነታቸው መጠናከሩን ሳምሶም ያስታውሳል። የተለየ ችሎታ እንዳለውም እማኝነቱን ሰጥተዋል። ካብዞም ናይ ዝሓለፉ ናይ ወር ልጡር ተፃወት ናናተቃደምሳ ዝበሃሉ ቢንያም ሽምጥ ወይም ስፕሪንት ተወዳዳሪ መሆን አቅም ያለው ነው። እርሱም ይህን የመፈትለክ አቅሙን ለማሳደግ ሰርቷል። ክለቡም እምቅ ችሎታውን ተገንዝቦ እድሎችን ስላመቻችለት በታላላቁ ውድድሮች ላይ የተሳተፈ ከፍተኛ ውጤቶችን ለማስመዝገብ በመብቃቱ ከሌሎች ለየት ያደርገዋል ቢኒያም በአጭር ጊዜ ውስጥ ብዙ ለውጥ በማሳየት ስኬታማ መሆኑ የተለየ ያደርገዋል እንደ አውሮፓውያን አቆጣጠር በ2021 በቤልጂየም በተካሄደው ከ23 ዓመት በታች የዓለም ሻምፒዮና ሁለተኛ ደረጃ በመያዝ የብር ሜዳሊያ ተሸላሚ ሆኗል ባለፈው ዓመት በጂሮ ዲ ኢታሊያ ተሳትፎ አንደኛ በመሆን የወርቅ ሜዳሊያ አተሸልሟል። አሁን ለ111ኛ ጊዜ እየተደረገ ባለው የቱር ደ ፍራንስ ውድድር ደግሞ በሶስተኛው በስምንተኛውና በአስራ ሁለተኛው ስሉስ መድረኮች አሸናፊ ሆኖ ሀትሪክ በመስራትና ለአረንጓዴ ማሊያ ፍልሚያው ባስመዘገበው ከፍተኛ ነጥብ ቀዳሚ ስፍራ ላይ በመቀመጥ ድንቅ ብቃቱን በማሳየቱ ከሌሎች ተጫዋቾች ልዩ ያደርገዋል። ቢኒያም ወደ ኢንተርማርች ዋንቲ ክለብ ከተዘዋወረ በኋላ ብዙውን ጊዜ በኢንተርኔት እንደሚገናኙ አሰልጣኙ አክሎ ገልጸዋል። ምስ ቢኒያም በዚያ ጊዜ በኢንተርኔት ወይ ውድድሩን ጨርሶ ወደ ኤርትራ ሲመለስ ደግሞ በአካል ተገናኝተን ስለ ስፖርት በአጠቃላይ ስለ ብስክሌት ደግሞ በተለይ በስፋት እናወራለን፣ ሐሳብም እንለዋወጣለን። መልካም ግንኙነት ነው ያለን ቢኒያም ወደ ቱር ዲ ፍራንስ ከማምራቱ አንድ ሳምንት በፊት በኤርትራ ሻምፒዮና ውድድር ላይ ለመሳተፍ መጥቶ ተገናኝተናል። እርሱና ክለቡ ለቱር ደ ፍራንስ ስላደረጉት ዝግጅትና እቅድ አውርተናል። በቀጣይም በፓሪስ ኦሎምፒክ 2024 ኤርትራን ወክሎ ስለሚሳተፍ እንደ አሰልጣኝና ተጫዋች ያለንን እቅድ በተመለከተም በጥልቀት አውርተናል። ቢኒያም ከኢንተርማርች ዋንቲ ክለብ ጋር ያለው ውል እንደ አውሮፓውያኑ አቆጣጠር እስከ 2026 የሚቆይ ነው። ከሌሎች ታላላቅ ክለቦች አንጻር ስምና ዝናው እምብዛ በመሆኑ የቢንያምን በዚህ ክለብ ውስጥ መቆየት እንደ ተጫዋችና እንደ አሰልጣኝ ካለህ ልምድ አንጻር እንዴት ታየዋለህ? በሚል የተጠየቀው ሳምሶን በሰጠው ምላሽ ቤልጅየማዊ ክለብ ኢንተር ማርች ትንሽ ክለብ ነው በሚለው አባባል እንደማይስማማ ይናገራል። ይልቁንም ክለቡ በወርልድ ቱር ደረጃና ምድብ ውስጥ የሚካተት መሆኑን ጠቁመዋል። ኢንተርማርች ክለብ ከቀድሞም ቢንያም ይጠቅመኛል ብሎ ተቀብሎት አሁን የደረሰበት ደረጃ ላይ እንዲደርስ እድል በመክፈቱ ውለታው መዘንጋት እንደሌለበት ሳምሶም አስገንዝበዋል። ይህም ሆኖ ዋናው ነገር የቢንያም ፍላጎትና ምርጫ ነው የሚለው ሳምሶን ኢንተርማርች ቢንያምን የሚያግዙ የተሻሉ ተጫዋቾችን ወደ ክለቡ ማምጣት ከቻለ ቢንያም ውሉ እስኪያልቅ በክለቡ ቢቆይ በብዙ መልኩ በጎ እንደሆነ ይመክራል። ነገር ግን ለቢንያም በሚጠቅመው መልኩ ወደ ተሻሉ ክለቦች መዘዋወሩን እንደሚመርጥ አስተያየቱን ሰጥቷል። የብስክሌት ስፖርት አሰልጣኙ ሳምሶን ከቅርብ ዓመታት ወዲህ ብዙ ኤርትራውያን ብስክሌተኞች ልዩ ልዩ የውጭ ሀገራት ክለቦችን እየተቀላቀሉ ከፍተኛ ውጤት በማስመዝገብ ፕሮፌሽናል የመሆን ደረጃ ላይ ለመድረስ መቻላቸውን ያመለክታል። ሳምሶን ለዚህ አይነቱ ውጤታማነት አቁቷቸዋል ያላቸውን አበርክቶዎችም ሲያስረዳ በሀገር ውስጥ ያሉ የብስክሌት ክለቦች ከፍ ያለ በጀት እየመደቡ የመወዳደሪያ ብስክሌቶችን እንዲሁም የትጥቅና ምግብ ግብዓቶችን በማቅረባቸው አሰልጣኝ እየቀጠሩ በ1990ዎቹ በልማድ ይሰጥ ከነበረው ስልጠና በሁለትና በሶስት እጥፍ የተሻለና ደረጃውን የጠበቀ ስልጠና በመ መፍጠታቸው ነው ይላል። በዓለም የብስክሌት ማሰልጠኛ ማዕከል ዩሲአይ የተከፈተው እድል የፕሮፌሽናል ስፖርተኞች ቁጥር እንዲጨምር እገዛ ማድረጉን የጠቀሰው ሳምሶን ለብስክሌተኞቹ የውጭ ሀገራት ክለቦችን የመቀላቀል እድላቸውን ማስፋቱን አክሎ ገልጸዋል። እንደ ቢንያም ለብስክሌት ስፖርት ተፈላጊ የሆኑ ተሰጦና ዓለም አቀፍ ብቃት ያላቸውን አዳጊዎች ለመለየትና ለማብዛት ምን ያህል ጊዜ ያስፈልጋል? በሚል የተጠየቀው ሳምሶን ተከታዩን ምላሽ ሰጥቷል። ቁጥራቸው ትንሽ ቢሆንም እንደ ቢንያም የመፈትለካ አቅምና ተሰጡ ያላቸው አዳጊና ወጣት ተጫዋቾች በየክለቡ አሉ። ከሶስተኛ እስከ አንደኛ ዲቪዥን ውስጥ እየተወዳደሩ ያሉ ባለብሩ ተጫዋቾች ናቸው። ለእነዚህ አዳጊዎች አስፈላጊው ግብአት ከተሟላ፣ ላላቸው በክለቦችም እየታቀፉ መታገዝ ከቻሉ ቢንያም የደረሰበት ደረጃ ላይ እንደሚደርሱና ጥሩ ውጤት እንደሚያስመዘግቡ እምነቱ አለኝ። ቢኒያም በቱር ደ ፍራንስ የሁለተኛ ጊዜ ተሳትፈው ልምዱና ተሞክሮው ያላቸውን አንጋፋ ተወዳዳሪዎች በልጦ በአንድ የውድድር ወቅት ሶስት ጊዜ የአንደኛነትን ደረጃ ይዞ አሸንፏል። ለአረንጓዴ ማሊያ በሚደረገውን ፍልሚያ በ387 ነጥብ መምራት ችለዋል። የአትሌቱን ቀጣይ የወደፊት ጉዞ በተመለከተ አስተያየቱን ለአሜሪካ ድምፅ ያጋራው አሰልጣኙ ሳምሶን ቢኒያም ከተጠበቀው በላይ ፈጥኖ ለውጤትና ለስኬት መብቃቱን ይገልጻል። በዚሁ ተሞክሮ ተጠናክሮ ይበልጥ እየበረታና እያየለ እንደሚመነድግም አመልክቷል። በኤድማርክሰን የተያዘውን 34 ጊዜ የማሸነፍ ሬከርድ ሌላው ብስክሌተኛ ማርክ ካቨንድሽ ለ35 ጊዜያት በማሸነፍ ማሻሻሉን ያስታወሰው ሳምሶን ቢንያም ይህን ሬከርድ ለማሻሻል እንደሚችል ተስፋውን ገልጸዋል። የቤልጂየሙ ኢንተርማርሽ ዋንቲ ክለብ አባል የሆነው ኤርትራዊ ፕሮፌሽናል ብስክሌተኛ ቢንያም ግርማይ ብዙዎች የሚያልሙት ግን ደግሞ ጥቂት ብስክሌተኞች ብቻ ሕልማቸውን እውን የሚያደርጉበት የዓለማችን ቁጥር አንድ በሆነው የቱር ደ ፍራንስ ውድድር ድንቅ ብቃቱን በማሳየት ሶስት ጊዜ በማሸነፍ ሀትሪክ በሰራበት ወቅት የተለያዩ የኤርትራ ከተሞች ነዋሪዎች ወደ ጎዳና በመውጣት ድሉን በኩራትና በድምቀት አክብረውታል። ቢኒያም የቱር ደ ፍራንስ ውድድሩን ካጠናቀቀ በኋላ በፓሪስ በሚካሄደው የ2024 ኦሎምፒክ ላይ ሀገሩን ወክሎ ይወዳደራል። ከፓሪስ ውድድር መልስ ወደ ሀገሩ ሲገባ የጋለ ብሔራዊ አቀባበል ለማድረግ በኤርትራ መንግስትና ህዝብ የተለያዩ መሰናደዎች በመደረግ ላይ እንደሆኑ ታውቋል። ለ21 ቀናት የዘለቀው 111ኛው ቱር ደ ፍራንስ ትላንት እሁድ ተጠናቋል። ለአሜሪካ ድምፅ ራዲዮ ብርሃን በርሀ አስመራ